አምቦ ላይ ከአምስት መቶ በላይ ሰዎች መታሰራቸውን ቤተሰቦች ነን ያሉ ሰዎች ገልጸዋል። በተጨማሪም አባሎቼና ደጋፊዎቼ እንዲሁም የአመራር አባላት ታስረዋል ሲል የኦሮሞ ነጻነት ግንባር አቤቱታ አሰምቷል። በሌላ በኩል ግን የታሰረ ማንም የለም ሲል የአምቦ ፖሊስ መምሪያ አስተባብሏል። የክልሉ ጸጥታ ቢሮና ፖሊስ ኮሚሽን መልስ እንዲሰጡ ያደረገችው ጥረት አለመሳካቱን ጠቅሳ ፀሐይ ዳምጠው ተከታዩን ዘግባለች። የአምቦ ከተማ ነዋሪ የሆነው ቤተሰብ የታሰረበት ለደህንነት የሰጋለው ስሜ እንዳይጠቀስ ያለ ግለሰብ በአሁኑ ወቅት በከተማው ከአምስት መቶ ሰዎች በላይ ታስሯል ይላል። ሰዎች በመታሰራቸው ቤተሰቦቻቸው ላይ ጉዳት ደርሷል ሲል ይናገራል። አቶ ሞ አብዲሳ በአምቦ ኦሮሞ ነጻነት ግንባር ጽሕፈት ቤት ጸሐፊ ናቸው። ከአምስት ቀን በፊት በመንግስት ደህንነት መያዛቸው ከቤተሰባቸው መካከል ለደህንነት ስለምሰጋ ስሜ አይጠቀስ ያለ ለአሜሪካ ድምጽ ራዲዮ ተናግረዋል። ጃልሞ አቶ ሙ አብዲሳ የስልሳ ዓመት አዛውንት ናቸው። በአምቦ ከተማ ውስጥ የተጣሉ ሰዎችን የሚያስታርቁ ናቸው። እኛ አዛውንት የመንግስት ሥራ ላይ ነበሩ። አሁን ጥሮታ ወጥተዋል። ጥሮታ ከወጡ በኋላ የኦሮሞ ነጻነት ግንባር አባል ናቸው ተብሎ ነው ሲከታተሏቸው የነበሩት ከመኖሪያ ቤታቸው ከአምስት ቀን በፊት ነው የተያዙት። የአቶሞ አብዲሳ ልጅ ሂካ አብዲሳ አባቱን ለመጠየቅ የአምቦ ከተማ ፖሊስ መምሪያ ሄዶ መታሰሩም ተገልጿል። በአምቦ ከተማ ታሰሩ ስለተባሉ የኦነግ አመራሮችና ሰዎች ጉዳይ የግንባሩ የፖለቲካ ኃላፊ የሆኑት አቶ ለሚቤኛ አቶሞ አብዲሳ የኦነግ አምቦ ተጠሪ ናቸው ብለዋል። በመላው የኦሮሚያ ክልል የኦሮሞ ነጻነት ግንባር ደጋፊዎች አባላትና አመራሮች እየታሰሩ ነው ብለዋል። በግንባሩና በመንግስት ስምምነት መሰረት ለመንግስት አቤቱታ ማቅረባቸውንም አመልክቷል። ይህንን ስሩን በተመለከተ የኦሮሞ ነጻነት ግንባር እና የኦሮሚያ ብሔራዊ ክልላዊ መንግስት የመጨረሻ የተባለውን የስምምነት ላይ ደርሶ ነበር። በቴክኒካል ኮሚቴ አማካኝነት በቴክኒካል ኮሚቴ አማካኝነት ስምምነት ላይ ስሚደርስ አንደኛ የኦሮሞ ነጻነት ግንባር በሰላም ቢሆን የታሰሩ ሰዎች ካሉ እንዲፈቱ፣ የተዘጋ ቢሮ ካለ እንዲከፈት፣ እንዲሁም የኦሮሞ ነጻነት ግንባር በሰላማዊ መንገድ የሚያደርገውን እንቅስቃሴ አባላቶችን በመመልመል በማስተማር እንዲሁም በማሰማራት በሚያደርገው የፖለቲካዊ እንቅስቃሴ ላይ እንቅፋት እንዳይደረግበት መንግስት አስፈላጊውን ትብብር እንዲያደርግ የሚጠይቅ ነው። ይሁን እንጂ በአብዛኛው የእኛ አባላታት የእኛ ደጋፊዎች በሰፊው እየታሰሩ ነው ያሉት። ጠይቀናል። ለምንድን ነው የታሰሩት ሰዎች ብለን ከመንግስት ያገኘን ምላሽ ለአሁን መረጃ የለንም እናጣራለን የሚል ነው። ነገር ግን እኛ በየፖሊስ ጣቢያው ስንጠይቅ ሰዎች የሚይዘው የደህንነት አካል ነው። የደህንነት አካል ደግሞ የሰዎች ኛቶችን ይዞ ወደ ፖለቲካ ይባላ የሚወልዳቸው ፖሊስ ደግሞ እነዚህ ሰዎች በአደራ ነው የተቀበልኩት፣ ሌላ ሰው ነው መጥቶ የሰጠኝ፣ ወንጀላቸውን እንዲያጣራ አላፍነት አልተሰጠኝ የሚል መልስ ነው የሚሰጠን። በዚህ መልኩ የእኛ ሰዎች በአብዛኛው በኢፊታዊ በሆነ መንገድ በሺ የሚቆጠር ሰው ታስረዋል። ለምርጫ ቦርድ አመልክተን ምርጫ ቦርድን አስፈላጊውን የማጠረ ስራ ነው መንግስትንም ጠርቶ የኤክትራውን እየሄደበት ነው ያለው ከታሳሪ ቤተሰቦች እና ከኦሮሞ ነጻነት ግንባር ለተነሳው ቅሬታ የአምቦ ከተማ ፖሊስ መምሪያ ኃላፊ ኮሚሽነር ሙላቱ የታሰረ ሰው የለም ስሉ መልስ ሰጥቷል። አያይ እኛ ጋር የታሰረ ሰው የለም፣ በከተማችንም የታሰረ ሰው የለም። ነገር ግን አሁን ስልጠና ላይ ስላለሁ ማጣራት ይኖርብኛል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ከኦሮሚያ ጸጥታ ቢሮ ጠይቀናል። ኮሎኔል አበበ ገረሱ የቢሮ ምክትል ኃላፊ ናቸው። ወንጀል የሰሩና የወንጀል ተሳታፊ የሆኑት ነው የታሰሩ ብሏል። የተቃዋሚ ፓርቲ አባል ነው ተብሎ ወይም የተለየ አመለካከት ስላለው የታሰረ ሰው የለም። ህዝባችን የሚያነሳው ጥያቄ የህግ የበላይነት ይከበር፣ መንግስት የህግ በላይነትን ያስከብር የሚል ነው ህገወጥ ታጣቂዎች በየጊዜው የህዝቡን ደህንነት እያወኩ ነው። ወንጀለኞች እየታሰሩ ነው። ህገወጥ መሳሪያዎች እያስተላለፉ የሰው ህይወት እየጠፋ ንብረት እየወደመ ነው። ስለዚህ መንግስት የህግ የበላይነትን እያስከበረ የህዝቡን ሰላም መጠበቅ አለበት። በዚህ ወንጀል የተሳተፉ የየትኛውም የመንግስት መዋቅር ሆነ የፓርቲ አባል የሆኑ ወንጀል ከሰሩ መጠየቅ አለባቸው። ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦ ነኝ ከአዲስ አበባ። No way.